በዩናይትድ ስቴትስ ለፕሬዚደንትነት እየተካሄደ ያለው የምርጫ ዘመቻ እንግዲህ ልዩ መልክ እየያዘ ነው። ከዲሞክራቲክ ፓርቲው ሁለቱ የቀድሞ ተቀናቃኝ እጩዎች ሂላሪ ክሊንተን እና በርኒ ሳንደርስ የሪፐብሊካን ፓርቲውን ተወካይ ዶናልድ ትራምፕን ለማሸነፍ እንደሚተባበሩ ቃል ተገባብተዋል። ለረጅም ጊዜ ሲጠበቅ ቢቆይም ሳንደርስ ትናንት በመጨረሻ ለክሊንተን ድጋፋቸውን በይፋ ሰጥተዋል። እርምጃውም የፊታችን ጥቅምት 29 ጠቅላላ ምርጫ ውስጥ ባለው ጊዜ በዲሞክራቲክ ፓርቲ ውስጥ መከፋፈል እንዳይኖር ግዙፍ አስተዋጽኦ ይኖረዋል ተብሏል። ጂም አሎን በዚህ ርዕስ ዙሪያ ያጠናቀራቸው ዘገባዎች አሉ። ሰሎሞን ክፍሌ ለምሽቱ ዲሞክራሲ በተግባር ዝግጅቱ እንደሚከተለው ያቀርበዋል። የቨርሞንቱ ሴናተር በርኒ ሳንደርስ ለረጅም ጊዜ ጠንካራ የምርጫ ዘመቻ ሲያካሂዱ ቆይተው ትላንት በይፋ ከውድድሩ መውጣታቸውን ካሳወቁ በኋላ ድጋፋቸውን ለሂላሪ ክሊንተን ሰጥተዋል። ቀጣይዋ የዩናይትድ ስቴትስ ፕሬዚደንት ሂላሪ መሆናቸውን ለማረጋገጥ የተቻለኝን ሁሉ ለማድረግ አቅጃለሁ። በርኒ ሳንደርስ ድጋፋቸውን ለሂለሪ ክሊንተን የሰጡት ግን እንዲህ በቀላሉ አይደለም። በሁለቱ መካከል ለበርካታ ሳምንታት ድርድሮች ተደርገዋል። የመስጠትና መቀበል ዲሞክራሲያዊ ውይይቶች በጥልቀት ተካሂደዋል። ሂለሪ ክሊንተን ከሪፐብሊከን ፓርቲው ተወካይ ዶናልድ ትራምፕ ጋር ወደፊት ለሚያደርጉት ከባድ ትግል የዲሞክራቲክ ፓርቲውን አንድ አድርጎ ከጀርባቸው ለማሰለፍ መድረኩን አመቻችቷል። ሂለሪ ክሊንተን በተፈጠረላቸው እድል እጅግ መደሰታቸውን ወዲያውኑ ለደጋፊዎቻቸው ገልጸዋል። ከሴኔተር ሳንደርስ ጋር እዚህ ኒው ሃምፕሽር መገኘቴ ትልቅ መልእክት ያስተላልፋል። ሁለታችንም በአንድ ወገን በመቆማችን መጪውን የምርጫ ጉዞ እጅግ ተወዳጅ ያደርገዋል። ምክንያቱ ለምን እንደሆነ ታውቃላችሁ። አንድ ላይ ስንቆም ጠንካራ ስለምንሆን ነው። ቱጃሩ የሪፐብሊካኑ ፓርቲ እጩ ተወዳዳሪ ዶናልድ ትራምፕ የሁለቱ የቀድሞ ከባድ ተቀናቃኞች የሂሌሪና ሳንደርስ አንድነት መፍጠር ሳያሳስባቸው የቀረ አይመስልም። ወዲያው ነበር በትዊተር አማካይነት አስተያየት የሰጡት። ያቺ የተለመደች ዝልፊያቸውም ታክሎባታል። እንዲህ ነበር ባጭሩ ያሉት፣ ሳንደርስ ለክሊንተን ተሸጡ፣ ደጋፊዎቻቸውን አሳዘኑ ሲሉም ሴናተሩን ወነጀሉ። በምርጫ ዘመቻቸው ላይ ደግሞ ሂለሪ ክሊንተንን የግል ኢሜይላቸውን ለመንግስት ስራ ብቻ ከሚፈቀድላቸው አሰራር ጋር ተጠቅመውበታል ሲሉ ማጥቃታቸውን ቀጠሉ። ሂለሪ ወይ ውሸታም ናት ወይም ፍጹም ችሎታ የሌላት ግለሰብ ናት። ከእነኚህ ሁለት መገለጫዎች አንደኛው ናት በግሌ ግን ሁለቱንም ሳትሆን አትቀርም። ውሸታምም፣ ችሎታ ቢስም። ትራምፕ የፈለጉትን ይበሉ እንጂ፣ ታዲያ የፖለቲካ ተንታኞች ሳንደርስ ለክሊንተን በይፋ የሰጡት ድጋፍ ፓርቲውን አንድ በማድረግ ረገድ ጠቃሚ እርምጃ ነው ይላሉ። የሁለቱም ፓርቲዎች የፖሊሲ ማዕከሉ ባልደረባ ጆን ፍሮንቲየር አንዱ ናቸው። and I think if Bernie Sanders has a, a good role to play in the campaign, it really is as an attacker of Donald Trump. In demi masleni, bagatayuzame cha Bernie Sanders hunen yamin ame cha otkaferlagu mulubamulu Donald Trumpin le makaw men nalamat at makrabal ba Betele ye Trumpin dikmatoj yenek asubema otat masajetinor ba choal. ye hilary yehilarie kafteyni ade gafi mohana cho unader le Sanders lede gafi ucha cho ዶናልድ ትራምፕ የሕዝብ ተቀባይነት እንደሌላቸውና ከዲሞክራቲክ ፓርቲው እጩዎች የተሻሉ አማራጭ አለመሆናቸውን ነው። አዲስ የወጡ የሕዝብ አስተያየት መለኪያዎች ሂለሪ ክሊንተን አሁንም የወጣቶችን መራጮች ድጋፍ ለማግኘት እየተውተረተሩ መሆናቸውን ያመለክታሉ። ብዙዎቹ ሳንደርስን ነው የሚፈልጉት። የጋለፕ የሕዝብ አስተያየት ሰብሳቢው ፍራንክ ኒውፖርት እንደሚሉት በርኒ ሳንደርስ ለሂለሪ ክሊንተን የሰጡት ድጋፍ በማያጠራጥር ጠቀሜታ አለው፣ ይረዳቸዋል። ለመምረጥ የተመዘገቡ የስፓኝ ዝርያ ያላቸው ሰዎች በብዛት ወጥተው ድምጽ እንዲሰጡ ለማድረግ ይሞክራሉ። ኦባማ እንዳደረጉት ሁሉ ጥቁር አሜሪካውያን በነቂስ ወጥተው እንዲመርጡ ለማድረግም ይሞክራሉ። የወጣቶቹንም ድምጽ ለማግኘት ነው በተመሳሳይ የሚጥሩት። ቀላል ፈተና ግን አይሆንላቸውም። ሂላሪ ክሊንተን በሳንደርስ ድጋፍ ላይ ብቻ አይተማመኑም። የፕሬዝደንት ኦባማን እርዳታም ይሻሉ። ባለፈው ሳምንት ኖርዝ ካሮላይና ክፍለ ግዛት እንደታየ ሁሉ ፕሬዚዳንት ኦባማ ወደፊትም ከሂለሪ ክሊንተን ጋር በጋራ የምረጡ ዘመቻ ላይ እንደሚታዩ ይጠበቃል። ለመሆኑ በርኒ ሳንደርስ ድጋፋቸውን ለሂለሪ ክሊንተን ሳይሰጡ ለምን ለዚህን ያህል ረጅም ጊዜ ቆዩ? ከደጋፊዎቻቸው አንዱ ዲሞክራሲ ፎር አሜሪካ የተሰኘው ድርጅት አባል ኒል ስሮካ እንደሚሉት እስካሁን የታገሉላቸው ጉዳዮች በህዝቡ አእምሮ ውስጥ በደንብ እንዲሰርጽ ለማድረግ ነው። ሳንደርስ በፕሬዝደንትነት ቢመረጡ ፖሊሲዎቻቸው ምን እንደሆኑ በዝርዝር ሲያስተዋውቁ ቆይተዋልና ህዝቡ በደንብ እንዲረዳላቸውም ይሻሉ። ሌላው ደግሞ እዚህ ያደረሷቸውን ደጋፊዎቻቸውን ማረጋጋት ነበረባቸው። ዝም ብለው ሜዳ ላይ በትነው መሄድ አልፈለጉም። ደጋፊዎቻቸው ለሳንደርስ ፍጹም ታማኝ ሆነው የቆዩትን ያህል እርሳቸውም በተመሳሳይ ምላሽ መስጠት ይጠበቅባቸዋል። በምርጫ ዘመቻው ወቅት ሳንደርስ አልፎ አልፎ ሂለሪ ክሊንተንን አጥብቀው ይቃወሙ ነበርና ደግሞ ወዲያው ተነስተው ድጋፋቸውን መቸር እዚህም እዚያም ረጋጭ እንዳያስብላቸው ሳይሰጉ አልቀረም። ለማንኛውም አሁን የቀረው ትልቁ ጥረት ዲሞክራቲክ ፓርቲያቸው እንዳይከፋፈል አንድ ሆኖ እንዲቆይ ማድረጉ ላይ በመሆኑ ሁለቱ ማለት በርኒ ሳንደርስና ሂለሪ ክሊንተን ይስማማሉ። በምርጫ ዘመቻቸው ወቅት በጤና ጥበቃ የከፍተኛ ትምህርት ለሁሉም በቀላሉና በዝቅተኛ ዋጋ ማግኘት በሚያስችልና በሠራተኛ ደሞዝ ክፍያ ፖሊሲ ላይ ሁለቱ ክፉኛ ሲወነጃጀሉና ሲነቃቀፉ ቆይተዋል። ያ ከዘመቻው ጋር ሊያበቃና ወደፊት በጋራ ተባብረው ለመሥራት መስማማት የዲሞክራሲ የመስጠትና መቀበል ባሕሪ መሆኑንም ያሰምሩበታል።